ጥያቄ ሁለት የተወሰኑ የዚክር ጥቅሞችን ጥቀስ። መልስ፦ አንደኛ አራህማንን ያስደስታል። ሁለተኛ ሸይጣንን ያባርራል። ሦስተኛ ሙስሊምን ከመጥፎ ነገር ይጠብቀዋል። አራተኛ የአላህን ምንዳና ሽልማት ያስገኛል።